ሰልፈኞቹ መንግስት ታጋቾችን ለማስለቀቅ ተገቢውን እርምጃ አልወሰደም ያሉበትን ሲገልጡ ግልጽ መረጃ እየሰጠ አይደለም ብለዋል። በሰልፉ ላይ ንግግር ለማድረግ በባህር ዳር ስቴዲየም የተገኙ ከፍተኛ የአማራ ክልል ባለስልጣናት በገጠማቸው ከፍተኛ ተቃውሞ የመጡበትን ጉዳይ ሳያከናውኑ ተመልሰዋል ትልናለች አስቴር ምስጋናው ከስፍራው ባጠናቀረችው ዘገባ ይበንዲ እንዳለም የጠቅላይ ሚኒስትር ጽህፈት ቤት የታጋቾች ቤተሰቦችን መጥራቱን የገለጹ አንዳንድ የቤተሰብ አባላት ወደዛው እያመሩ መሆናቸውን ለአሜሪካ ድምጽ አመልክተዋል። ቀዳሚውን እንሆ። ቁጥራቸው በውል ያልታወቀ የአማራ ክልል ተወላጅ የደምቢዶሎ ዩኒቨርሲቲ ተማሪዎች መታገታቸው ከተገለጸ ጀምሮ መረጃ ሲፈልጉ፣ ምላሽ ሲጠባበቁ መቆየታቸውን ቅሬታቸውን የገለጹ በርካቶች ዛሬም በተቃውሞ ስሜታቸውን በተለያዩ ከተሞች አንጸባርቀዋል። የአማራ ክልል ርዕሰ መዲና የሆነችው ባህር ዳር እነዚህ ተቃውሞዎች ከተንጸባረቁባቸው ሰልፎች ከተካሄዱባቸው ከተሞች አንዷ ናት። በአማራ ወጣቶች ማህበር እንደተጠራ በተገለጸው በዚህ ሰልፍ ላይ የተገኙት አንዳንድ ነዋሪዎች ለአሜሪካ ድምፅ ሲናገሩ መንግስት፣ በጉዳዩ በቂ ትኩረት አልሰጠም በማለት ይወነጅላሉ። ከተማ ያለሁት እዚህ ባህር ዳር መንግስት ምን እየሰራ ነው የሚለው ነው። እኔ ውስጥ ያልተዋጠልኝ አንደኛ ጥያቄ ምን ይሰራል ነው። በተለይ የኦሮሚያ ክልል መንግስት ምን እየሰራ ነው ደምቢዶሎ ላይ ታግተው የሁሉ ተማሪ ሲታገት ምን እየሰራ ነው? ብዙ በደል አለ። ሴት ናቸው፣ ሴት እንደመሆናቸው አንፃር በጣም ዘግናይ ነገር ይከብዳል። ከመደፈርም አልፎ ሌላም ሌላም ሌላ። ስለዚህ ጥሩ መስሎን ጥሩ ሰው አገኘን፣ ጠቅላይ ሚኒስትር ለኢትዮጵያ የሚጠቅም አገኘን ብለን አሁን እንደዚህ አይነት ማጡ ውስጥ ስንገባ ያሳዝናል፣ ያሳፍራል። እውነት ነው። ይመኝ ሙጨ ተሰማ ለታገቱ ልጆቻችን ወላጅ አንድ ቀን ሳይመጣልኝ እንኳ ማታ ሲያመሽብኝ፣ ሶስት ሰዓት አራት ሰዓት ሲያመሽብኝ ልጃ ይጨንቀኛል። እንኳን ይህን ያህል ጊዜ ልጅ ታግቶ አስተምራለሁ ብሎ ተርቦ ተጠምቶ ያስተማሩት ልጅ ድምጡን ማግኘትም ተስፋ ነው። ድምጥ እንኳን ሲያጡ ወላጆች ምን ያህል ከብዶኛል፣ ምን ያህል እንቅልፉም አይወስደኝም። እኔ ያለሁኝ አሁን እነዚህ ልጆች ከታገቱ ጀምሮ ፈኝቼ እንቅፍ በዚህ አይመጣብኝም ባይኔ። ለምን ልጆቼ ናቸው ማለት ነው እንደ ልጅ ነው የማያቸው ብዬ ነው። በደምቢዶሎ ዩኒቨርሲቲ ተማሪዎች በተለይም በሴቶቹ ላይ የደረሰው የመታገት ጥቃት በሌሎች የፆታ አጋሮቻቸው ላይ አሉታዊ ተጽዕኖ እያሳደረ መሆኑን የገለጹም አሉ። ስሜ ማስተዋል ደስታ ይባላል። አሁን የመጣሁበት ምክንያት እህትና ወንድሞቻችን በዛ ወጦ ስለቀሩ መንግስት ለምን ወጦ እንደቀሩ አስረክመ ነው እንዲመልስልን ለመጠየቅ ነው የመጣው ድምፄን ለማስተማት የመጣው ጥኛውን ተምረን ዩኒቨርሲቲን መግባት እንፈልጋለን። ግን አሁን ባለ በት ደረጃ ለመግባት ያስችላል። ምክንያቱም እንፈራለን። እኛም እህት እንደ እህትና እንደወንድሞቻችን በዛው ብንቀርስ የሚል ህልማለን፣ እንፈራለን። ግን መንግስት ይሄንን ተረድቶ ለእኛም ለነገ ጥሩ ህይወት እንዲኖርን ይሄን ነገር በተለ መፍትሄ ቢሰጠው እጠይቃለሁ። ሁለተኛ ደግሞ እህትና ወንድሞቻችን እንዳስረከብነው እንዲመጡልን በቃ ይፈቱልን የሚል ድምጽ ነው በቃ የምፈልገው ሀሳብ ነው። ይህንንም ከወራት በፊት በየቤታችን ሁላችንም ለምን አይፈቱም የሚል ጥያቄ ሁላችን ነበረብን። ግን መንግስትን ይሁን የሚመለከተው አካላት ለጤ ይሰጣል ቻለም በቃ ዛሬ በአንድ ላይ በህብረት የብዙሃን ድምፅ ብለን ሁላችንም ከየቤታችን ሲሰማን የነበረውን ስሜት በከተማይቱ ላይ አንጠባርቀን መልስ በአፋጠኝ እንዲሰጠን በሚያሳስብ አይደለም ከዛሬ ጀምሮ ወላጆች ዩኒቨርሲቲ መሄድ የለባቸውም እያሉ ነው እያወሩ። ዛሬ በባህር ዳር ከተማ የተካሄደው ሰልፍ ከፌዴራል መንግስቱ በተጨማሪ በክልሉ መንግስትና በባለስልጣናት ላይም ከፍተኛ ተቃውሞ የቀረበበት ነው። የክልሉ ምክትል ርዕሰ መስተዳደር አቶ ላቀ አያሌው እና የአማራ ክልል ገዢ ፓርቲ ኃላፊ አቶ ዮሐንስ ቧያለው ለሰልፈኞቹ ንግግር ለማድረግ በባህር ዳር ስቴዲየም በተገኙበት ወቅት የገጠማቸው ሁኔታ የዚህ ተቃውሞ ማሳያ ይመስላል። በተለይም ምክትል ርዕሰ መስተዳደር አቶ ላቀ አያሌው ንግግር ማድረግ ከጀመሩ በኋላ ነው በሰልፈኞቹ እንዲያቆሙ የተገደዱት። ተቃውሞ አብዛኛው ሰልፈኞቹ ከተበተነ በኋላ ለተወሰኑ ሰዓታት የቀጠለ መሆኑ ታይቷል። አንዳንድ ሰልፈኞችም ድንጋይ በመወርወር የስቲዲየም መስታወቶችን ሲሰባብሩ ተስተውሏል። መንገዶች በድንጋይ የታጠሩበት፣ የትራንስፖርት እንቅስቃሴዎችም የተስተጓጎሉበት ሁኔታም ነበር። ከሰልፉ መበተን በኋላ በከተማዋ አንዳንድ አካባቢዎች የቶክስ ድምፅም ተሰምቷል። ይህ የተቃውሞ ሰልፍ የተካሄደበት ቀን የመንግስት ከፍተኛ የልዑካን ቡድን ከዚሁ ከታጋቾቹ ሁኔታ ጋር በተያያዘ ወደ ደንቢዶሎ ካመራበት ጊዜ ጋር ተገጣጥሟል። በሰላም ሚኒስትሯ ወይዘሮ ሙፈሪያት ካሚል የተመራው የልዑካን ቡድን በደንቢዶሎ ባካሄደው ውይይትም ታጋቾቹን በተመለከተ የተለያዩ መረጃዎች ተጠቅሰዋል። የአማራ ብዙኃን መገናኛ ድርጅት የጠቀሳቸው የደምቢዶሎ ዩኒቨርሲቲ ፕሬዚዳንት ከታገቱት አስራ ሰባት ተማሪዎች መካከል አስራ ሁለቱ የዩኒቨርሲቲ ተማሪዎች መሆናቸውን ከተማሪዎቹ የመረጃ ሰነድ ማረጋገጡን በዚህ ውይይት ላይ ተናግረዋል። ይህ በእንዲህ እንዳለ የጠቅላይ ሚኒስትር ጽሕፈት ቤት የታጋች ቤተሰቦችን መጥራቱን የገለጹ አንዳንድ የቤተሰብ አባላት ጥሪውን ተቀብለው ወደ አዲስ አበባ እየሄዱ እንደሆነ በስልክ ለአሜሪካ ድምጽ ተናግረዋል። እኔ የግርማሽ የታጋጭ ግርማሽ አባት ነኝ። ግርማሽ የኔ ነው የምትባል እኔ ግን ስሜ መርጌታ የኔን አገኝ አባላለሁ። አሁን ወደ አዲስ አበባ እንድትመጡ ወላጆች ፈልጋቸዋለሁ ብለው አቶ ንጉስ የዘገቡት ተለካዋል ብለ የዘገቡት ፈልገውነ ተብሎ በዞን ተነግረን አሁን እየሄድን ነው። ወደ አዲስ አበባ እየሄድኩ ነው። መኪና ላይ ነኝ። መንገድ ላይ ናችሁ? ስንት ናችሁ? ሶስት ነን። ምን ተብላችሁ ነው የተጠራችሁት? ምንም የምናውቀው ነገር ምንም እንደሌለ ነው። ግን እስኪ እንቅረብና እንይና እንግዲህ ችግሩንም ደስታውንም እስኪ ቀርበን እንወያይ ብለን ነው የመጣነ እስኪ ምናልባት መቼም አንድ አዝመራ ካልደቀሙለት እንደማይጠቅም ሁሉ አዲስ አበባ እንገባለን። ያው መቸም እንግዲህ ሄዳ እንግዲህ የሚበላውን እንጂ የሚከፍለው ጣም ተውላል። ተበዳድረ ምን ብለንም የዳ ልጆቻችን የምናገኝ መስሎን እንበቃም ብለን ተበዳድረ ምን ብለን እንመተናል። እንግዲህ እግዚአብሔር የሚረዳን ከሆነ ከእናንተ ጋር እና ከእኛ ጋር ሁ ሆኖ ደስታ በደስታ የታጋች ቤተሰቦች ወደ አዲስ አበባ መጠራታቸውን እና ለምንስ እንደተጠሩ እስካሁን ከመንግስትም ሆነ ከሌላ ሶስተኛ ወገን ማረጋገጫ አልተገኘም። በተመሳሳይ በደብረ ማርቆስ በፍኖተ ሰላም፣ ደጀን፣ ዳንግላ እና በሌሎች ከተሞች ተመሳሳይ የተቃውሞ ሰልፎች ተካሂደዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር ግሩም ጥንቅረው አመሰግናለሁ። አድማጮች ቀደም ሲል በተመሳሳይ በሰሜን ወሎ እና ሰሜን ሸዋ ዞኖች በሚገኙ ከተሞች የተቃውሞ ሰልፎች ተካሂደዋል። በሰልፉ ላይ እናቶችን ጨምሮ ቁጥራቸው በርካታ የሆኑ ወጣቶች ተሳትፈዋል። ሰልፈኞቹ መንግስት የታገቱ ተማሪዎችን ለማስለቀቅ ያደረገው ጥረት ና ትኩረት አናሳ ነው ሲሉ ነው ቅሬታቸውን ያሰሙት ይለናል መስፍን አራጊ ነው ያጠናቀው። በመንግስት አካላት ላይ ጠንካራ ወቀሳና ቁጣ በተንጸባረቀበት ሰልፍ በእንግሊዝኛ እና በአማርኛ የተዘጋጁ መፈክሮች ተስተጋብተዋል። የታገቱ ተማሪዎች በአስቸኳይ ይፈቱ፣ ድርጊቱን የፈጸሙ አካላት ለፍርድ ይቅረቡ፣ ፍትህ ለተፈናቀሉና ጉዳት ለደረሰባቸው ተማሪዎች የሚሉ ድምጾች በጉልህ ተሰምተዋል። በሰሜን ወሎ ዞን ወልዲያ ከተማ የተደረገው ሰልፍ አስተባባሪ ወጣት ኤፍሬም አሰፋ ለትምህርት የሄዱ ወጣቶች በሀገራቸው ታፍነው ከሁለት ወራት በላይ መቆይታቸውና መንግስት እና ከፍ ከፍተኛ የመንግስት አካላት ለጉዳይ የሰጡት ትኩረት አናሳ መሆን ቅሬታ እንደፈጠረባቸው ገልጿል። ከታገቱ ተማሪዎች ጋር በተያያዘ እየሰማን ያለው ነገር አጸያፍ የሆነ ኢትዮጵያዊ ነኝ የሚል ሰው ሊያደርገው የማይችል ጸያፍ ተግባራት እየተፈጸሙባቸው እንደሆነና በስቃይ ላይ እንደሆኑ እየተረዳን ነው። አንድ መንግስት ነኝ የሚል አካል መንግስት መሆኑን ማረጋገጥ የሚችለው በዋነኝነት ለመረጠው ወይም ለሚመራው ህዝብ ዋስ ከለላ፣ ጠበቃ ለመሆን ነው። ከዚህ አንጻር የኢትዮጵያ መንግስት ፍጹም ተባባሪ በሚመስል መልኩ በቸልታ መመልከታቸው ይህ በጣም አስቆጥቶና ከፍቶን ነው አደባባይ ይወጣ ነው። ይሄ መንግስት ወደ መንግስትነት ሚናው ካልተመለሰ በአስቸኳይ ህዝብ የምናስተባብር መሆኑንም በዚ አጋጣሚ ለመግለጽ ነው። እኛ ልጆቻችን በአስቸኳይ እንዲለቀቁልን የፌዴራል መንግስት ነው የምንጠይቀው። የፌዴራል መንግስት ሁለት ወር የታገሱን ተማሪዎች ማስለቀቅ እየቻለ ለምንድን ያላስለቀቀው? የክልሉ መንግስትም ስታል ሰጠም እስካሁን ሰልፉ ከዚህም ያለፈ ሌላ መልእክትና ጥሪ ለመንግስት የተላለፈበት ነው ይላሉ ተሳታፊዎች። መንግስት በአማራ ተማሪዎች ላይ በተለያዩ ጊዜ የሚደርሰው ከትምህርት ገበታ የመፈናቀል የመታገት ተግባራትን በዝምታ መመልከቱን ይህን ለመቃወም በዋነኝነት አላማ አድርጋ የተነሳ ነው። ይህንን ነው እኔ የታገቱት ልጆቻችን ስለሆነ ፍትህ እንዲሰጣቸው ነው የወጣሁት። እናት ነኝ። ዩኒቨርሲቲ የሚማር ልጅ አለኝ። ያ ልጆቻችን በሰላም ወጥተው ይገባሉ፣ ያድራሉ፣ ይውላሉ እያል ወላጆች ከመጨነቅ ወደኋላ ያንበት ያለበት አንድ ቀን የለም። ሌላው ይህ አማራ ክልል ላይ የመጡ ተማሪዎች አሉ። ተፈናቅለው ኦሮሚያ ላይ የሚኖሩ የአማራ ተወላጆች አሉ። እነዚህ በሀገራቸው በሰላም ወጥተው በሰላም የሚገቡበት ትምህርት ገበታቸው ላይ በአግባቡ ገብተው ትምህርታቸውን የሚከታተሉ የሚቀጥሉበት መንገድ በአፋጣኝ እንዲመቻች ለመጠየቅ ነው የወጣ ነው። የወልዲያ ዩኒቨርሲቲ ተማሪዎችም ሰልፉን መቀላቀላቸው ታውቋል። የወልዲያ ዩኒቨርሲቲ ተማሪ ነኝ። ለታገቱ ሴቶችም ወንዶችም እህቶቻችን ፍትህ እንዲሰጥልን ለመጠየቅ ነው። እገታው በእናንተ ስነ ልቦና ላይ የፈጠረው ተጽዕኖ አለ። በጣም አስበው፣ ሴቶች ሲደፈሩ የሚሰማቸው በጣም መጥፎ ነገር ነው። ከነሱ አልፎ እኛ ላይ በጣም ከፍተኛ የሆነ ስነ ልቦናዊ ጉዳት አለ። መንግስትም ዝም ብሏል። የወላጆች ምን ባለ የሁሉ ነገር እየተደረገ ግን ምንም አይነት መፍትሄ አልተሰጠም። ሰልፉ በሰላም ተጠናቆ ተማሪዎች ወደ መደበኛ ፈተናቸውና ጥናታቸው መመለሳቸውን ከግቢው ተማሪዎች ያገኝነው መረጃ ያመለክታል። በሰሜን ወሎ ቆቦና ዋድላ ከተሞችም ተመሳሳይ ሰልፍ ተካሂዷል። በሌላ በኩል በሰሜን ሸዋ ዞን ደብረ ብርሃን ከተማ የተደረገው ሰላማዊ ሰልፍ በታገቱ ተማሪዎች ዙሪያ የመንግስት ተቋማትን ዝምታ አውግዟል። የኢትዮጵያ ሴቶችና ሕጻናት ሚኒስቴር ሴት ተማሪዎችን ሲታገቱ ዝም ማለት ከሆነ ተግባሩ ሚኒስቴር መዛቤቱ እንዲዘጋ እንጠይቃለን። ዩኒቨርሲቲ የእውቀት በማስመለካከት የክህሎት እንዲሁም የምርምር ተቋም መሆናቸው ቀርቶ የብጥብጥ ተቋም ከሆኑ ይዘጉ። በሀገሪቱ መንግስትም ሆነ በዓለም አቀፍ ማህበረሰብ ተማሪዎችን ያገቱ አካላት በአሸባሪነት ተፈርጀው አስፈላጊውን ክትትልና እርምጃ እንዲወሰድባቸው መንግስትን እንጠይቃለን። የደብረ ብርሃን ከተማ ነዋሪ ፣ እኔ የአራት ልጆች እናት ዩኒቨርሲቲ ዘንድሮ ፈርስ ተማሪ ልጅ አለች። ኧረ ከባድ ነው፣ ከባድ ነው። የእኔ ልጅ የታገሰች ያክም ያየሁት በእለቱ ከዛሬ አምታው ለቀን በፊትም ሲወራም በሚዲያም በተለያዩ ነገር ሳይ እምባ አውጥቼ ያለቀሱበት ቀን ዛሬም ተነስቼ ይህንን እኔ ልጄ ናት በሚል የወጣሁት፣ ወንድም ነው በሚል የወጣሁት። በጣም ያማት እንደ እናት ነት የታገሱ ትሰቱ ለቤተሰቦቻቸው ይሰጡ። ሁለተኛ ነገር ለህዝብ ይፋዊ በሆነ መንገድ በግልጽነት ማሳወቅ አለበት። በተመሳሳይ ሁኔታ የሰሜን ሸዋ ዞን በሚገኙት ሸዋሮ ቤትና መረሃ ቤቴ ከተሞች ላይ ሰልፍ ተካሂዷል። በተደረገው ሰልፍ የአቋም መግለጫዎች የወጡ ሲሆን የታገቱ ተማሪዎች በአስቸኳይ ይፈቱ የሚሉ አቋሞች ተንጸባርቀዋል። ከዚህ በተጨማሪ ከዩኒቨርሲቲ ተፈናቅለው ወደ ቤተሰቦቻቸው የመጡ የአማራ ተማሪዎች በተመደቡባቸው ዩኒቨርሲቲዎች ለመማር የደህንነት ስጋት ካለባቸው በአካባቢያቸው በሚገኙ ዩኒቨርሲቲዎች ትምህርታቸውን የሚቀጥሉበት እድል እንዲመቻች ጠይቀዋል። በሁሉም አካባቢዎች የተደረጉት ሰልፎች በሰላም መጠናቀቃቸውን በስልክ የደረሰን መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።